አሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በሀያ ሁለት ሀያ አምስት እና ሰላሳ አንድ ሜትር ባንዶች ዘወትር በየቀኑ ከምሽቱ ሦስት እስከ አራት ሰዓት የሚያሰማውን ፕሮግራም አሁን ጀመረ። ግሎባል ስታርታፕ አዋርድ የሚባል ድርጅት ከምንዚህ ውድድር ብሎ አበረታታል። አፍሪካ ውስጥ አንደኛ ስታርታፕ ተብለን፣ ከዛ በኋላ ነው የዓለም አቀፍ አንደኛ ስታርታፕ ተብለን የተሰየድ ነው። ቴክኖሎጂው ብቻ ሳይሆን ዓለም ለውጥ ያለን አማ አይተው የመረጡ ይመስለናል። በምስረታቸው የመጀመሪያ እርከን ላይ የሚገኙ ኩባንያዎች በተወዳደሩበት አንድ ዓለም አቀፍ መድረክ ለሽልማት የበቃው ኪዩቢክ የተሰኘ ኩባንያ ነው። ተባባሪ መስራቹና ስራ አስፈጻሚው ቅዱስ አስፋው ነው አብሮን ያመሻል። ንጉሥ አክሊሉም በራዲዮ መጽሔት ቅንብሩ ስለ ቆጣሪው ያጫውተናል። እሁድ ሐምሌ 2 2015 ዓ ጤና ስጥልን። እንደምንሰነበታችሁ። የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና ቆንጅታ ነን። ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናቀርባለን። እሁድ ከሆነ ምሽቱ የራዲዮ መጽሔት ነው። ሰዓቱ አሁን የሰዓቱ የዓለም ዜና ይቀድማል። እንዳትሄዱ ጤና ይስጥልን አድማጮች፣ እንደምናመሻችሁ ደረጀ ደስታ ነኝ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በሱዳን ትናንት ቅዳሜ ከተማ ውስጥ በተፈጸመ የአየር ጥቃት ቢያንስ 22 ሰዎች መገደላቸውንና ቁጥራቸው ያልታወቁ ሰዎች መቁሰላቸውን የጤና ባለስልጣናት አስታወቁ። ጥቃቱ የተፈጸመው የካርቱም አጎራባች በሆነችው ኦምዱርማን ዳር አሰላም ከተማ መሆኑን የአገሪቱ ጤና ጥበቃ ሚኒስቴር ባወጣው መግለጫ አመልክቷል። የጤና ጥበቃ ሚኒስቴር አደጋውን አስመልክቶ ባወጣው ተንቀሳቃሽ የቪዲዮ ምስል መሬት ላይ የተደረደሩ በአንሶላ የተሸፈኑ የሰዎችን አስክሬን አሳይቷል። ከፍርስራሾች ውስጥ የ የሞቱ ሰዎችን አካላት ጎትቶ ለማውጣት የሚታገሉ እንዲሁም የቆሰሉትን የሚረዱና የሚያለቅሱም ሰዎች በተንቀሳቃሽ ምስሉ እንደሚታዩ ተመልክተዋል። በሁለቱ የስልጣን ተቀናቃኝ የሱዳን ጄኔራሎች መካከል የሚደረገው ውጊያ በተጀመረ ሶስት ወራት ውስጥ የትናንቱ እጅግ አስከፊ ከሆኑ የአየር ጥቃቶች አንዱ ነው ተብሏል። ባለፈው ወርም ካርቱም ውስጥ በደረሰው ተመሳሳይ የአየር ጥቃት ቢያንስ 17 ሰዎች ሲገደሉ ከነዚህ አምስቱ ሕጻናት መሆናቸው ተዘግበዋል። የፈጥኖ ደራ ጦር ለቅዳሜው እና ሌሎች ጥቃቶች ተጠያቂው በተቀናቃኝነት የሚፋለመው ሰራዊት መሆኑን አስታውቋል። በአካባቢው ውጊያ እየተካሄደ መሆኑን የገለጹት ነዋሪዎች ሰራዊቱ ለፈጥኖ ደራሹ ወሳኝ የሆነውን የአቅርቦት መስመር ለመቁረጥ እየሞከረ ነው ብለዋል። የተባበሩት መንግስታት ዋና ጸሐፊ ጥቃቱን ያወገዙ መሆኑን ረዳት ቃል አቀባያቸው ፋርሃን ሀቅ ትናንት በሰጡት መግለጫ አስታውቀዋል። የዩናይትድ ስቴትስ ጦር በሶማሊያ አልሸባብ ተዋጊዎች ላይ ሌሊቱን ባካሄደው ሶስት አዳዲስ የአየር ድብደባዎች አስር ታጣቂዎች መግደሉን አስታወቀ። በጋራ ራስን የመከላከል የተሰኘው የአየር ድብደባ የተፈጸመው በአልሸባብ የተጠመደውን የሶማሊያ ብሔራዊ ጦር ለመደገፍ ነው ሲል አፍሪኮም በመባል የሚታወቀው የዩናይትድ ስቴትስ የአፍሪካ ወታደራዊ እዝ በላከው መግለጫ አስታውቋል። በሶማሊያ የፌዴራል መንግስት ጥያቄ የተፈጸመው የአየር ጥቃት የተካሄደው በታችኛው ጁባ ክልል ኪስማ ዩ በስተ ሰሜን 15 ኪሎ ሜትር ርቀት ላይ በምትገኘው አፍማዶ ከተማ አቅራቢያ መሆኑን አፍሪኮም አስታውቋል። ከሶማሊያ ብሔራዊ ጦር ጋር በመተባበር ባካሄደው የአየር ጥቃት አስር የአልሸባብ አሸባሪዎችን መግደሉን የገለጸው አፍሪኮም በጥቃቱ ሰላማዊ ሰዎች ላይ የደረሰ ጉዳት የለም ብሏል። የትናንቱን ጥቃት ጨምሮ በዚህ የአውሮፓውያን አመት ሶማሊያ ውስጥ በዩናይትድ ስቴትስ 13 የአየር ጥቃቶች መካሄዳቸው ተመልክተዋል። ይህ በእንዲህ እንዳለም በጁባ ላንድ ግዛት የደህንነት ኃይሎች የሚደገፈው የሶማሊያ ጦር ዛሬ እሁድ በአልሸባብ ቁጥጥር ስር ወደ ነበረችውና በታችኛው ጁባ ግዛት ወደምትገኘው ሀጋር ከተማ ዘልቆ መግባቱ ተገልጸዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ለአራት ቀናት ቻይናን የጎበኙት የዩናይትድ ስቴትስ የገንዘብ ሚኒስትር ጃኔት የለን በቆይታቸው የነበሯቸው ውይይቶች ውጤታማ እንደነበሩ ተናገሩ። ጉብኝታቸውን ያጠናቀቁት በሁለቱ ሀያላን አገራት መካከል ያለው ግንኙነት ጠንካራ መሰረት በያዘበት ሁኔታ መሆኑን ሚኒስትሯ ገልጸዋል። የለን ቤጂንግ በሚገኘው የአሜሪካ ኤምባሲ በሰጡት መግለጫ ዩናይትድ ስቴትስና ቻይና ጉልህ አለመግባባቶች አሏቸው ብለዋል። ይሁን እንጂ ግን እሳቸውና የዩናይትድ ስቴትስ ፕሬዝደንት ጆ ባይደን አለም ለሁለቱም አገሮቻችን እድገት በቂናት ብለው እንደሚያምኑ ተናግረዋል። የዩናይትድ ስቴትስ የገንዘብ ሚኒስትር ባወጣው መግለጫ ውይይቶቹ ሀቀኛ፣ ገንቢና ሁሉን አቀፍ ነበሩ ብሏል። የቻይና መንግስት መገናኛ ብዙሃንም ውይይቶቹ ጥልቅ፣ ግልጽና ገቢራዊ ነበሩ ሲሉ ገልጸዋቸዋል። ከቻይናው አዲሱ የኢኮኖሚ አመራር ቡድን ጋር የተወያዩት የለን። በዚህ ጉብኝት የኔ ግብ የነበረው በቤጂንግ አዲስ ከተቋቋመው ከዚህ አዲስ የኢኮኖሚ አመራር ቡድን ጋር ግንኙነት መፍጠርና ግንኙነቱንም ጥልቅ ማድረግ ነው ብለዋል። የቻይናው የውጭ ጉዳይ ሚኒስቴር ባወጣው መግለጫ ቻይናና ዩናይትድ ስቴትስ ትብብርና ቅንጅታቸውን ማጠንከር ይኖርባቸዋል ብለዋል። ሁለቱ አገሮች ዓለም አቀፍ ፈተናዎችን ለመወጣትና የጋራ ልማቶችን ለማስፋት እጅ ለእጅ መያያዝ ይኖርባቸዋል ሲልም መግለጫው አመልክተዋል። በመጨረሻም ዩናይትድ ስቴትስ ኦሃዮ ክፍለ ግዛት ክሊቭላንድ ከተማ በሚገኝ የምሽት ጭፈራ ቤት ዛሬ ውድቅት ሌሊት ላይ በደረሰ የጅምላ ተኩስ ጥቃት ዘጠኝ ሰዎች መቁሰላቸውን ባለስልጣናት ተናገሩ። በአደጋው የሞተ ሰው አለመኖሩም ሲገለጽ የቆሰሉት ሰዎች ወደ ሆስፒታል መወሰዳቸው ተነግረዋል። ፖሊስ ያሰራጨው የቅድመ ምርመራ ሪፖርት አንድ ሰው ከሌሊቱ ስምንት ሰዓት ተኩል አካባቢ ሰብሰብ ወዳሉ ሰዎች መተኮሱን አመልክተዋል። ተጠርጣሪው ከአካባቢው መሰወሩ ሲነገር ከድርጊቱ ጋር በተያያዘ በቁጥጥር ስር ውሏል ባለ ሰው አለመኖሩም ተነግሯል። አድማጮች ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የእሁድ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። በድጋሚ ጤና ስጥልን እንደምናመሻችው ክቡራትና ክቡራን አድማጮቻችን። እሁድ ሐምሌ ሁለት 2015 ዓ ም የፕሮግራሙ አዘጋጅና አቅራቢዎች ቆንጅ ይታይና አሉላ ከበደንን። አሁን በራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። ይጣሉ ፈጥነው ይታረቋል ጎረቤት ቢከፋ ሰፈር ይለቀቃል ምቀኛ ቢበዛ ላምላክ ይጸለያል ደዌም ቢያጠቃው ይሽራል በሐኪም ሁከት ቢንሰራፋ ይተካል በሰላም ውድቀት ቢያጥለቀልቅ ይሳካል በሂደት አመል ቢነሳዎት ይቃናል በትዕግስት ፍቅረኛ ቢከዳ ይተካል በሌላ ትዳር ቢያረገርግ ይቆማል በመላ የአዳም ዘር ቢጨክም ይኖራል ብቻ ማጣት የሙጠኝ ቢል ይተኛል ስርቻ የወለዱት ቢሞት ይረሳል በጊዜ መከራ ቢበዛ ያልፋል በትካዜ ግና ግና ግና ከራስ ከተጣሉ ሳይመሽ ከጨለመ የገዛ አእምሮ ሙግት ከገጠመ ወዴት ይደረሳል ህሊና ካቄመ ሕሊና ካቄመ። ገጣሚው ክንፈ ሚካኤል ገረሱ ናቸው። ወፈፌ በሚል ርዕስ ለንባብ ካበቋት የግጥም መድብል ያገኘናት ገጣሚውን ክንፈ ሚካኤል ገረሱን እናመሰግናለን። Joe Jay, it's a ቀደም ብለን በመግቢያችን ያስተዋወቅነው ቅንብር ነው። ቀዳሚው ምስረታው የመጀመሪያ እርከን ላይ የሚገኘው ኩባንያቸው በቅርቡ ለአንድ ዓለም አቀፍ ከፍተኛ ሽልማትና እውቅና በቅቷል። ለሰው ልጆች ጤና ጠንቅ ሊሆኑ የሚችሉ የተጣሉ የፕላስቲክ ተረፈ ምርቶችን ቀድሞ ከነበራቸው ጠቀሜታ ከፍ በሚያደርግ ቴክኖሎጂ አማካይነት ልዩ የግንባታ ግብአቶችን የሚያመርተው ኪዩቢክ የተሰኘው ድርጅት ተባባሪ መስራችና ስራ አስፈጻሚ ሊቀመንበር ነው። ለከፍተኛ እውቅና ከበቁበት የቴክኖሎጂ ስራቸው አህጉረ አፍሪካን ለማልማትና ለማሳደግ ሁላችንም በየበኩላችን ልናደርግ የምንችለው ነገር አለ በሚል የያዘውን ውጥኑን ከትውልድ ሀገሩ ኢትዮጵያ የጀመረው እንግዳችን በተለያዩ ተያያዥ ርዕሰ ጉዳዮች ዙሪያ ለምናደራው ጠቀም ያለ ወግ ከአዲስ አበባ በስልክ ይዘነዋል። ዛሬ እንግዳችን ቅዱስ አስፋው ይባላል። ወጣት ነው እና አንቱ እንዳትሉን ስላለ፣ አንተ እያልን እንቀጥላለን። ቅዱስ በወጣትነት እድሜው፣ በትምህርት በስራ ክንውን፣ በተለይም ህብረተሰብን በሚጠቅም ራዕዩ የታጨቀ ነው እና አንቱ መባል በተገባው ነበር። ነገር ግን አንተ በሉም ስላለ፣ አንተ እያልን እንቀጥላለን። ቅዱስ ከኛ ጋር ለመወያየት ጊዜህን ስለሰጠህን እጅጉን አድርገን እናመሰግናለን። እንኳን ደህና መጣህ ቅዱስ በጣም አመሰግናለሁ በዚህ ፕሮግራም ላይ ስላቀረባችሁ ቆንጅት በመግቢያው እንዳስተዋወቀችው ስራችሁ ጎልቶ እየታየ ያለ ይልቁንም ደግሞ የጊዜውን ጥያቄ የሚመልስ ይመስላል አዲስ የሚጀመሩ ልዩ የፈጠራ ክህሎት የታከለባቸው ድርጅቶች ስታርታፕስ ይባላሉ በአለም አቀፍ ደረጃ የሚደረገው ውድድር የዘንድሮ ተሸላሚ እስከመሆን ድረስ በቅታችኋል ለተፈጥሮ አካባቢ ክብካቤ ግድ የሚለው ቴክኖሎጂ ነው የድርጅታችሁ ስራ። እስኪ ምናልባትም የቅርብ ጊዜ የሆነውና ከእውቅናችሁ ብንጀምር ምንድን ነው ለዚህ እውቅና ሽልማት ያበቃችሁ? ድርጅታችን ስሙ ኪቢክ ይባላል። አንድ ሁለት ዓመት ይሆናል ከመተጓት ከዛም በፊት ዩኒሴፍ ስራ ነበረ። በዛን ጊዜ ነው ቴክኖሎጂ ለኛ ትልቅ ትልቅ ለውጥ ያመጣል ሀገራችንን ለአፍሪካን ብለን አስበን እያየ ነው ኪቢክ የሚሰራው በጣም በጣም ከባድ ፕላስቲኮች አሉ። ወደ ሪሳይክሊንግ ምንጭ ውስጥ ለማስገባት የሚከብዱ አሉ። እና እኒህ ፕላስቲኮች የወሰደን የሰበሰበን ወደ ግንባታ እናቀርባቸዋለን። ብሎኬቶች ናቸው፣ ኮለሞች ናቸው። እና ደስ የሚለው ነገር ስለዚህ ቴክኖሎጂ በጣም በጣም እርካሽ ናቸው። ምንም አይነት ጭስ አያመነጩም። አየር የሚያጸዳ ነው። እናም ለሀገርም ግንባታ ማዋሉ የሚጫልበት መንገድ አለው። እዚህ ኪቢክስ የምፈቀድና ሀገራችንን እንዴት መለወጥ እንችላለን። የሚያደግኩት አዲስ አበባ ነው። እቺ ከተማ እንዴት ልትሻሻል ትችላለች? ለልጆቼም ግን ብዙም አቅም ለሌላቸው እንዴት ጥሩ አይነት ግንባታ እናቀርብላቸው እንችላለን? ለሚል አይነት አላማ ነው እና ይሄን ዓላማ በደንብ አድርገን ለዓለም ስናወራ ግሎባል ስታርታፕ አዋርድ በሚባል ድርጅት ሰምቶ ለምን እዚህ ውድድር ውስጥ ትደሩን ብሎ አበረታታ። ብዙ ብዙ ልጆች ነበሩ። መጀመሪያ በአገር ደረጃ አሸንፈን ከዛ በኋላ በምስራቅ አፍሪካ ሪጅን ውስጥ አሸንፈን ከዛ በኋላ ደግሞ አፍሪካ ውስጥ አንደኛ ስታርታፕ ተብለን ተሰየመን፣ ያለፈው ዓመት ከዛ በኋላ ነው ሶስት ወር በፊት በኮፕንሄግን ዴንማርክ ውስጥ የዓለም አቀፍ አንደኛ ስታርታፕ ተብለን የተሰየን ነው። እኛ የሚመስለን ቴክኖሎጂው ብቻ ሳይሆን ለዓለም ለውጥ ያለን አማ አይተው ጥረታችንን አይተው እንዴት ያ ጥረት ወደ ተግባር እንደገባ አይተው እና ፖቴንሻሉንም አይተው የመረጡ ይመስለናል። የጀመራችሁት መቼ ነው? በየትኞቹ ሀገሮች ነው በአሁኑ ጊዜ የምትሰሩት? ትኩረታችን አሁን ኢትዮጵያ ውስጥ ነው። ይሄ ነው የመጀመሪያ ብለን ያየነው ለኪቢክ። ከዛ በፊት ግን ዩኒሴፍ በምንሰራበት ጊዜ አይቨሪ ኮስት ውስጥ ፕሮጀክት ጀምረን ነበረ። ይሄ ፕሮጀክት እንዴት አድርገን ፕላስቲክ ወደ ብሎኬት ለውጠን የተሻለ ትምህርት ቤት መስራት እንችላለን በሚል ጥያቄ ነበር ፕሮጀክቱ የተጀመረ። ከሁለት አመት በኋላ ሶስት መቶ ትምህርት ቤቶች አይቨሪ ኮስት ውስጥ ከብተናል ገንብተናል። ያን ካየን በኋላ ነው ግን ይሄ ነገር ለትምህርት ቤቶች ብቻ አይደለም፣ ይሄ ነገር ለአይቪኮስ ብቻ መሆን የለበትም ብለን ኪቢክን ያቋቋምነው። ኢትዮጵያን የመረጥንበት ምክንያት ብዙ አሉ። አንዱ ኢትዮጵያዊ ነን፣ አገሬ ለመጀመር በጣም ቋንቋ ነበር። ከዛም ውጪ ግን አዲስ አበባ መጥተው ላዩ ብዙ ብዙ ግንባታ የተካሄደን ስምስለስሚንቶ ነው ሁሉ የሚወራው። ከዛም ውጪ ብዙ ቆሻሻ አለ ያቁሻሻ በጣም ብዙ ከመሆኑ የተነሳ አንዳንዴ ወደ ቁሻሻ መጣያን ቦታ አይደርስም፣ ወንዝ ውስጥ ይገባል። አንዳንዴም ወደ እርሻ ውስጥ ይሄዳል። በጣም በጣም መጥፎ ነው። ስጠይ ስራታችን ለምንድ ነው የሚሆነው? ስ አንደኛው ሀገራችን ገና ያደገች ነው። ብዙ ሰው በስተዋል፣ ግን ያን ሰው በደንብ አድገር ማኔጅ ለማድረግ ትንሽ ይቀረዳል። ይሄ የኢትዮጵያ ችግር ብቻ አይደለም፣ ዓለም አቀፍ የምናየው ትግል ነው። እንደምታውቁትም ደግሞ አንድ አምስት አመት በፊት ቆሼ በሚባለው ዋና ቆሻሻ መጣያ ትልቅ አደጋ ተከስቶ ነበረ። ያን ለምን ተከሰተ ብለን ስናየው በቃ በዛ ከተማያት በጣም በጣም ብዙ ሰው አለ። ሰው በሚበዛበት ጊዜ ደግሞ ቆሻሻ የሚኖር ነው እና ያ እድገቱን ነበር የሚያሳየው። እናም ያን እድገት መቋቋም ገና እንዳልቻለን ነበር የሚያሳየው እና ይህን እንዴት አድርገን ይህን ችግር እንዴት መፍታት እንችላለን? ብለን እናስብ ነበረ እና ኢትዮጵያም ያኔ ጦርነት የተካሄደ ነበረ። ከዩኒሴፍ መምጣታችን አለም አቀፍ ዞረናል፣ አይተናል፣ ሰርተናል። አንድ ነገር ሁሌ የምናየው በተለይ በጦርነት ጊዜ፣ ከጦርነት በኋላ ግንባታ ይካሄዳል እና እኛ ቁጭ ብለን ስናስብ ያየነው ኦኬ፣ ይህ ጦርነት ሲያልቅ እንዴት አድርገን ሀገራችንን በተሻለ መልክ መገንባት እንችላለን ብለን ነበር ያየነ እና ድርሰት የሚሰጠን ያ አይነት ሀሳብ ነበር። ቅዱስ እንዳስረዳህን የተጣለና ለጤና ጠንቅ የሆነ የተፈጥሮ አካባቢ ብክለት የሚያስከትል የፕላስቲክ ምርት መልሶ ለጥቅም መዋል ነው ስራችሁ፣ አፕሳይክሊንግ ትሉታላችሁ። ይህ ቴክኖሎጂ፣ እነኚህ ግንባታዎች በዋናነት ለማን ናቸው? ለግለሰብ ቅድም ትምህርት ቤቶችን የአቪርክሮስትን ልምዳችሁን ስታነሳ ጠቅሰሃል። ለማንኛውም አይነት ቤቶች፣ ለትልልቅ ህንፃዎች። የትኛውን ችግር ነው በዋናነት የሚቀርፈው? ንግዳችን ቀጥታ ለገንቢ ነው የምንሸጠው። ያም የምናደርግበት ምክንያት ግንባታ ላይ ሰው ሲሆን አንዱ ትልቅ ራስ ምታት እንዴት አድርጌ የሚያስፈልገኝን ማቴሪያሎች ባሰብኩት ዋጋ መግዛት እችላለሁ በሚል ነው እና ሀገራችን ውስጥ ያ ዋጋ ሁሌ እንደተለወጠ ነው። ውጣ ውረድ አለው እና ትልቅ ትልቅ ራስ መታት ይሰጣል። ስለዚህ ገንቢው ለዝቅተኛ ዋጋ ህንፃ ለመስራት ብዙም አያስብም። ለምን ምን እሆን አለው ዋጋ ቢጨምርብኝ ግንባታ መሀል ላይ የሚለውን ያያሉ። ስለዚህ ለምን አሰበን እንዴት አድርገን ያን ዋጋ እናወርድላቸው፣ በደንብ ከዛም በላይ ደግሞ ውጣውረዱ አይነት ጋራንቲ እናደርገዋለን ዋጋው ልክ እንደዛ በምናደርግበት ጊዜ አላማችን ምንድን ነው? የምንመርጠው ፕሮጀክቶች አነስተኛ ገቢ ላላቸው ቤተሰቦች ወይም ግለሰቦች እንዲኖሩበት ነው የምንፈልገው። ስለዚህ አሁን ከአዲስ አበባ ቤቶች ማስተዳደር ጋር ብዙ እናወራለን፣ ብዙ እንሰራለን። ለምን እነሱ አሁን እስከ አንድ ሚሊዮን ቤቶች በዓመት መስራት ይፈልጋሉ። ግን ትልቁ ችግር የሚያዩት ዋጋ ነው። ስለዚህ ከነሱ ጋር በመስራት በነዚህ ገንቢዎች ጥሩ ማቴሪያል ማቅረብ እንደምችል፣ በዝቅተኛ ዋጋ ማቅረብ እንደምችል ያሳየን ያስተማመነን። ይህም መጨረሻ ላይ የሚጠቅመው ለዝቅተኛ አቅም ላላቸው ሰዎች ይሆናል። ሁሌ ዓላማችንም ለዛ ለዛ እንዲሆን ነው። ይሄኛውን የፕላስቲኩን ውጤት ለማስለመድ እንደሚጠቅም እንደሚሰራ ለማሳወቅ ችግር ነበረባችሁ? እንዴት ነው ተቀባይነት ለማግኘት በሚገርም ሁኔታ ችግር የለምን ነበረ። ግን ያም ለምን እንደነበር እናውቃለን። ዩኒሴፍ ይሄን አይነት ቴክኖሎጂ በምንሰራበት ጊዜ ብዙ ጥናት አድርገናል። ተቀባይነት እንዴት ነው ማግኘት የምችለው በሚል የኪዩቢክን ግድግዳ ካያችሁት ፕላስቲክ ነው ካላልኳችሁ በስተቀር ያው የተለሰነ ወይንም በድንጋይ የተሰራ ግድግዳ ነው የሚመስለው። ምንም ልዩነት የለውም። ከዛም ተጨማሪ ደግሞ በጣም ጠንካራ ነው። በሙቀት ጊዜ ደስ የሚል የሚመች ተምፕሬቸር አለ ውስጥ። በሚበልድበትም ጊዜ ብርድ አያስገባም እና ይሄን ይሄን ሁሉ ማድረግ ስለሚችል ሰው አይገናዘበውም ሌላ ነገር ነው ብለው እና ይሄን በዲዛይናችን መሰረት የተራ ነው ስለሆነ ተቀባይነት ቶሎ ነው ያገኘው። አሁን ከጥቂት ሳምንታቶች በኋላ አዲስ አበባ መስተዳደር ጋር የምናሳየው መዋለ ህጻናት ይኖራል። ብዙ ሰዎች ያለፉ ያዩታል እና ሁሌ ጠይቃቸው አለሁ። ይሄ ነገር ምንድን ነው ብዬ ነው ጠይቃቸው። ማን እንደሆን ስለማያውቁ ይሄ ነገር በድንጋይ መሰለኝ የተሰራው ስሚንቶ ተጨምሮ ምናምን ብለው በደንብ በቃ ሲያወሩ የተለመደው ነገር ብለው ነው የሚያስቡት። ይሄ እኮ ግን እንደሰማሁት በፕላስቲክ ቆሻሻ ነው የተሰራው ብዬ ስጠይቃቸው። ሊሆን አይችልም ነው የሚሉት። ስለዚህ ይሄ በጣም ጥሩ ነገር ነው ለኛ። ለምን ተቀባይነት የምናገኘው በተለመደ አይን ሲሰራ ነው እና ለዛ ነው ብዬ አስባለሁ። መልካም ቅድም ጨረፍ ወዳደረግከው ጉዳይ እንድንመለስ ያደርጋል። አሁን የተናገርከው ቅዱስ መረጃዎችን እንደተመለከትኩት መቶ በመቶ ከተጣለ ፕላስቲክ ነው የሚሰራው። ስራችሁ የከባቢ አየር ብክለትን ለመቀነስ አምስት እጥፍ ያነሰ ነው የብክለት የሚያመጣው አርባ በመቶ ዋጋው ከመደበኛ ግንባታ ከሚጠይቀው ያነሰ ነው። በቀላሉ መገጣጠም ይችላል። በጣም የገነነ እስኪመስል ድረስ ብዙ ጥሩ ነገሮች ይታያሉ። ሙቀትን የማያስወጣ አሰራሩን ይገልጻል። መርዛማነት የለውም። ከእሳት አደጋ የተሻለ የመጠበቅ ይህ ሁሉ ከተጣለ ፕላስቲክ ጭራሽ ሊጎዳ ከሚችል አካባቢን ከሚበክል ለጤና ከፍተኛ ጠንቅ ያመጣል ከሚባል ፕላስቲክ ነው የሚሰራው። እንዴት ጀመራችሁት? ምንድን ነበር የመጀመሪያው ሀሳብ? ይሄ የተጀመረው በእኔም አይደለም ድርጅት ውስጥ ባሉት ሰዎች አይደሉም ያኔ ታላቅ ወንድም የምለው በጣም የማከብረው ዩኒሴፍ ውስጥ በጣም ትልቅ ደረጃ የያዘ ሰው አይብሪ ኮስት ውስጥ ሀላፊ ሆኖ ይሰራ ነበር ለዩኒሴፍ አንድ ቀን ደውሎልኝ ያኔም ከቁሻሻም ጋር ቢሆን ከግንባታም ጋር ምንም እንዲያገናኙን ስራ የለኝም ነበረ ደውሎልኝ ቅዱስ ቶሎ ብለ አቢዣን መምጣት አለብህ የአይቪኮስት ዋና ከተማ መምጣት አለብን ብሎ በጣም በጣም ጫና ያደርጋብኛል፣ እና መጨረሻ ላይ ብቻ እንዴት አድርጎ እንደሆነም ባላውቅ የፍላይት ቲኬቴን አግኝቶ ራሱ አስለውጦ ካለሁበት በአቢዣን አሳልፎ ለአንድ ቀን እንድመጣ አደረገኝ ለምን እንደሚመጣም ባላውቅ ኑሮ በጣም የማምነው ሰው ነው። ለአፍሪካ ያለው ራዕይ በጣም በጣም የሚከበር ነገር ስለነበረ፣ ዶክተር አቡባካር ይባላል። ከምዕራብ አፍሪካ የሚመጣ ሰው ነው እና ልክ እንደ ወንድሜ ነው። በጣም ብዙ የተማርኩት ቀሶ አለ እና ያኔ ያመጣኝ ጊዜ ላይ ራሱ ተቀብሎ ቀጥታ ወደ ትምህርት ቤት ወስደኛል። ወደ አንድ አብዣን ያለ ትምህርት ቤት እና ትምህርት ቤቱን ያሳየኝና ምን ይመስልሃል አለ በጣም ገረን ግራ ገባኝ። እውነቱን ለመናገር ብዙ ስለተጓዝ ትንሽ ተናደድኩ። ምንድን ነው ይሄ ሰውዬ ከዚህ ድረስ እዚህ ያመጣኝ ብያ ምን ጥሩ ትምህርት ቤት ነው አልኩ። ይሄ ነገር እኮ ከቁሻሻ ነው የሰራ ነው አለ። ላምነው አልቻልኩም። ግን ከዛ ላይ የነበረን ሙሉ ማታ ያወራነው እንዴት አድርገን እችን አፍሪካ መለወጥ ችላለን በሚል ለብዙ ሰዓታት አወራን በቤሄንጃይ ሰዓት ላይ በቃ አምኜበታለሁ። አቡ ነው የምለው አቡ በጣም አምኜበታለሁ አለ። ምንድን ነው የሚያስፈልገው አልኩት? አይ ይሄን ያህል ገንዘብ ለምን ብለህ ከአንድ ሀብታም ፈልግና በደንብ አድርገን ፋብሪካ እንክፈታለን። እዳ ስራዬ ከሱ ጋር በዛ ነበረ የጀመረው። ያም የፈለግነውን አገኘን፣ ፋብሪካ ተከፈተ፣ ግንባታም ተጀመረ እና ብዙ ብዙ ጊዜ በማሳልፍበት ጊዜ እዚህ ፕሮጀክት ላይ አንድ ነገር ያየሁት ድሀ አገር ተብሎ ነው አብዛኛውን አፍሪካን ሀገሮች ሰውሚያ እና ዩኒሴፍም ቢሆን በዛን ጊዜ አቅም የለውም፣ አቅም የለውም እና እርዳታ ያስፈልገዋል በሚል ነበር ሁሌ የሚወራለን ነው የምንንቀሳቀሰው። ግን ያየሁት በጣም ተቃራኒ ነበረ። ቁሻሻ ለቃሚው ራሱ ይሄን ያህል ፕላስቲክ ያስፈልገናል፣ በዚህ ዋጋ መግዛት እንችላለን በምንልበት ጊዜ ተደራሽ ሰው ራሳቸው ያመጡልን ነበረ። ትምህርት ቤቶቹን በምንሰራበት ጊዜ አንድ ሁለት ሰው ይገነባ እና ከዛ ራሱ መጥቶ እቺን ፕሮጀክት እኮ መስራት ይችላለሁ ብሎ የራሱን ፕላን ያመጣልን ነበረ። እና ለእኔ ይሄ ያሳየኝ ምንድን ነው፣ ትንሽ ኢንሴንቲቭ ከተሰጠው ሰው ብዙ ነገር ሊሰራ ይችላል። እና እንዴት አድርጌ ያንም ኢንሴንቲቭ ለመቶ ሰው ሳይሆን፣ ለሺህ ሰው ሳይሆን፣ ለሚሊዮን የሚቆጠሩ ሰዎች ማምጣት እንችላለን ብለን ስናስብ ነው የኪቢክን በጣም የሚመስል ታሪክ ነው። ቆንጂት ወደ አንቺ ይመለስ አሁን ደግሞ እንግዲህ ቅዱስ አስፋው ማን ነው የሚሉ አድማጮች ይኖራሉ ብዬ አስባለሁ። እና ቅዱስ የት አደገ? የት ተማረ? ምን ተማረ? ከኪቤክ በፊት ዩኒሴፍን ጨምሮ በተለያዩ ትላልቅ ተቋማት ውስጥ ሰርተሃል። እና እስቲ ስለ ራስህ ጥቂት ለራዲዮ መጽሔት አድማጮች አውጋ። ቅዱስ ማለት የዶክተር ስሳ አስፋው የወይዘሮ ኤልሳቤት እንዳለ ልጅ ነው። ወላጆቼ በጣም በጣም ትልቅ ሮል ተጫውተዋል በአስተዳደጌ። ሁሌ ባላቸውም አቅም የሰጡን ለኔን፣ ለወንድሞችም የትምህርት እድል ነበር። የሄድነውም ትምህርት ቤቶች በጣም ትልቅ የሚባሉ ነበሩ፣ ግን አቅሙም ኖሮ ሳይሆን በቃ ይሄ ነው ትኩረቱ ተብሎ ስለታመነበት ነው። ግን አንድ ነገር ከብዙ ወላጆች ለያቸው ብዬ የማስበው ሁለት ነገር ነው። አንድ የትምህርት እድል ቢሰጡን ውጪም ለመማር እድል ቢሰጡንም አገራችን ተመልሰን እንዴት ያን እድል ለሌላም መስጠት እንችላለን በሚል አይነት ሀሳብ ነበረ ሁሌ የሚመክሩ። ሁለተኛ ነገር ደግሞ መቼም ከእናንተ በታች ያሉትን አትናቁ፣ አክብሩ እናም እድር ስጡ የሚል አይነት በራሳቸው መንገድ ሁሉ ያሳዩ ነበር። ከልጅነታችንም ጀምሮ ያ መቼም አልጠፋም፣ ከልቤም ከአሳቤም መቼም አይጠፋም ነበረ። እኔ ከኢትዮጵያ የወጣሁት ለዩኒቨርሲቲ ነበረ። ዱክ ዩኒቨርሲቲ የሚባል ትምህርት ቤት አሜሪካ ስተማር ኢንጂኒየር መሆን በጣም እፈልግ ነበረ። እሱንም ከተማርኩ በኋላ ወደ ካሊፎርኒያ ሄጄ ለጉግል ጠርቻለሁ። ከዛም በኋላ ወደ ዋሽንግተን ዲሲ መጥቼ ኮንሳልቲንግ ስራ ለአክሴንቸር የሚባል ድርጅት ስራ ነበረ። በዛን ጊዜ ጥሩ ጥሩ ደረጃን በምብደርስም ልቤ ወላጆች ያሉትን መቼም መርሳት አልችልም ነበር። ያኔ ነበረ እንዴት አድርጌ ነው ይህ ሁሉ አሁን የሰራ ስራ ወደ ቤቴ መውሰድ እችላለሁ ያልኩት። ፕሪንስተን ዩኒቨርሲቲ የሚባል ግራጁዌት ማስተርስ ሰርቻለሁ፣ በፓብሊክ ፖሊሲ ሰርቻለሁ። ከዛ በኋላም ዓለም ባንክና ዩኒሴፍ ተቀጥሬ ዓለም አቀፍ ሰሆን ወደ ኢትዮጵያ ለመምጣት ብቅቶኛል። በጣም ጥሩ ልምድም በእውቀትም አካብተ ብዙ ነገሮችን ማዛመድ በሚችልበት ሁኔታ ነው። ይሄን ድርጅታችሁን ይሁን ቀደም ብዬ ስማን ከነሳውት ፔንዳ ማሪ ጋር አቋቋማችሁት። ቅድም የወላጆችህን ትልቅ ድርሻ በእናንተ ላይ ያደረጉትን ትኩረት የገለጽከውን ያህል ከዚያም ያለፈ ግን እንደው የቤተሰባዊ ህይወትን ወይም ደግሞ ስለ ሰው ልጆች ያለ አስተሳሰብን የሚመለከት ቀደም ብለን ባነሳ ነው ብክ በአለም አቀፍ ደረጃ አዳዲስ የሚቋቋሙ ድርጅቶች ለሽልማ ሽልማት በበቁበት ወቅት ሽልማት ስትቀበል ባደረግከው ንግግር በኢትዮጵያ ብቻ ሳይሆን እንዳልከው በብዙ የአፍሪካ ሀገሮች ባህሎችም ውስጥ እንደሚታወቀው ልጅ የሚያድገው በመንደሩ ሁሉ ሰው ነው የሚለውን አስተሳሰብ አንድ ልጅ ሲያድግ የጎረቤት ሰው ሁሉ እንደ ቤተሰብ ተንከባክቦ፣ ተጠባባቂ፣ ተቆጣጣሪ ሆኖ ያሳድጋል ብለህ ለደረሳችሁበት ስራ እንደ መንደር የምትቆጥረው ሌሎች አብረው የሚሰሩበትን ሁኔታ ተጠቅሳለህ። በድርጅ... በተለይ በአመራር ላይ ያሉ ከኢትዮጵያውያኑ ሌላ ሌሎችንም አያለሁኝ። ኢትዮጵያውያን በዚህ ሀገር ሲሰሩ የነበሩት ሳይቀሩ ወደ ኢትዮጵያ ተመልሰው አብረችሁ እየሰሩ ነው። እስኪ ስለ ድርጅታችሁ ባህል ንገረን፣ በተለይ ይህን አስተሳሰብ በተመለከተ። ቅድም ከወላጆች የወሰድከው ሌሎችን መርዳት፣ ለሌሎች ማሰብ ቅድሚያ የሚሰጡት መሆኑን ተናግራችኋል። የስራችሁም ጠባይ ደግሞ ያን የሚጠይቅ ይመስላል። ድርጅታችሁም ባህል ደግሞ በመጠኑ አስተዋውቀን፣ እሺ በመጀመሪያ ላይ ፔንዳና እኔ ሁለታችን ወላጆች ነን። ፔንዳ ሁለት ቤት ልጆች አሏት፣ ወጣት ልጆች። እኔም የሶስት ልጆች አባት ነኝ እና ኪቢክን ለመመሰረት ያሰብደው ልጆቻችን እኛ እድሜ ላይ ሲደርሱ ዓለምን ሲያዩ ወላጆቻችን ጥረት አድርገው እዚህ ደረጃ ሊያደርሱልን ችለዋል ብለው እንዲያስቡም ነው። ይሄ በጣም ወሳኝ ነበር ለኛ። ክሊኒክ ለመመስረት በምንቀጥርበት ጊዜ ምን አይነት ሰው ነው የምንፈልገው ብለን በጣም እናስብ ነበረ። ያረፍንበት ውሳኔ አንድ እውቀት መኖር አለበት፣ የሚሰሩትን ስራ በደንብ ማወቅ አለባቸው፣ ልምዱ መኖር አለበት። ግን ከዚያም በላይ የእኛን አይነት አስተሳሰብ መኖር አለበት። እንዴት አድርጌ ነው ነገን መለወጥ እችላለሁ ብሎ ጥረት የሚያደርግ ሰው መሆን አለበት ብለን በጣም እናስብ ነበረ። ከአራት ሰው ሳይታሰባውን አስራ ስምንት ደርሰናል። ሁሉም ያን አይነት ትኩረት ይሰጡታል ለነገር። ለምን ስታርታፕ የመጀመሪያ ሁለት እስከ አምስት አመቷ ብዙ ብዙ ውጣ ውረድ አለው። አንድ ሰው ሁሌ ይመክረኝ ነበረ ቅዱስ ጠዋት ላይ ኪቢክ አለም አቀፍ ልክ እንደ ማይክሮሶፍት ልትሆን ትችላለ ብለን ልታስብ ትችላለ። ከሰአት ደግሞ በቃ ነገ ነገር አለቀልን ብለን ብካስር ይችላለ። ለምን ብዙ አይነት ውጣ ውረዳ አለው። ሁሌ ወደ ኋላ በልና ያቺን ሳምንት ወይም ያቺን ወር ፕሮግሬስ አሳየው ብለን ማሰብ አለብን ይሉኝ ነበር። ግን እሱ ለእኔ ነው ምክሩ፣ ለእኔ ሊሰራ ይችላል ለምን እኔ እኔ ከገንዳ ጋር ወይም ድርጅት ያቋቋምኩት ግን የምናመጣቸውን ግለሰቦች ወደዚህ ድርጅት ልክ እንደዛ ላያስቡ ይችላሉ አይደል? ስለዚህ በምንድን ነው ልክ እንደዛ አይነት አመለካከት ሊኖራቸው የሚችለው ብለን ስናስብ ሁለት ነገር አየን። አንድ የቤተሰብ ሰው መሆን አለባቸው። እኛም ወላጆች ሆነን እንዳየነው አብዛኛዎቹ እኛ ጋር የሚሰሩት እናቶች ናቸው፣ ሴቶች ናቸው። በጣም በጣም የሚያከብሩ ሴቶች ናቸው እና ሲቀጠሩ አንድ ኢንተርቪው ኳስ ሁሉ የምጠይቀው አለ የፈለገው እውቀት ቢኖረው የፈለገው የተከበረ ሰው ቢሆንም ይህን ጥያቄ በስነስርዓት ካልመለሰልኝ ኪውቢክ ውስጥ ቦታ አለ ያላስብም ነበር እና ያ ጥያቄ ምንድን ነው? ነገ ኪውቢክ አንድ ዶላር ቀራት እና ምን ማድረግ አለብን ብዬ ስጠይቃቸው አብዛኛው ምንድን ነው የሚለው ወይም በቃ በኢኮኖሚው ነው ማለት ነው ለሽ ማቅረብ አለብን ምናምን ብሎ ያወራ። ሌላው ግን ሚ ኦኬ ከሆነ ተስፋ ያለው ነገር ታየን፣ ደሞዛችንም ለአንድ ወርም ቢሆን ፍሪዝ አድርገን እንደምንም አድርገን ሊቦታ አድርሰን ብሎ ፕሮብለም ሶልቪንግ ውስጥ ይገባል። ልክ እንደዛ አይነት ሰው እኛ ያየ ነው፣ የእውነት አላማው የገባበት ለደሞዝ ብቻ ሳይሆን ሀገርን ለመለወጥ ወይም ነገን ለመለወጥ የተጣጣ ተብሰው ነው ብለን ስለምናስብ ነው። ይሄ አይነት ጥያቄ በጣም በጣም ለኛ ወሳኝ ሆኖ አግኝተነዋል። እንዳልኩት አንዳንዴ አለቀልን የምንልበት ቀናቶች አሉ። ግን መቼም አስጨንቆን አያውቅ። አክቹዋሊ በጣም ነው የሚያሰባስበን። ቶሎ ገብተን እንዴት አድርገን ነው ይህን ችግር መፍታት የምንችለው ብለን አብረን ነው የምንሰራው። እና ያ ያ ነው በጣም ባለን ቡድን መሆን እናኮራል። ስለዚህ እንደ ስራ ወይም እንደ ደሞዝ እንደሚከፈልበት ስራ ሳይሆን እንደ ጥሪ አድርገው የሚወስዱ ሰራተኞችን ነው ባልደረቦችን ነው ያሰባሰባችሁት። ሌሎች ወጣቶች ይህንን ስራ የሚመለከቱ በዚህ ስራችሁ ምን ያህል እየተበረታቱ ነው? በብዙ መንገድ ኪቪክ ውስጥ ላሉ ወጣቶች እንዳልኩት የነገን በጣም የሚያስቡ ናቸው። ደግሞ በጣም በጣም ለትምህርት ያላቸው ጥማት ልገልጸው የምችለው አይነት አይደለም። ደስ ያሰኘኛል። እኔ ሀያ አመት አሁን ሊሆነኝ ስራ ውስጥ ተሰራው እና አንዳንዴ ይሄ አይነት ጥማት ሁሌ ላይ ይታየኝ ይችላል፣ ግን በእነሱ ትልቅ ትልቅ ኤነርጂ የምናገኝበት አለ። ግን ከኪቪክ ውጭ አንድ ትልቅ ነገር ማየዋለ። አሁን ይህም አይነት ሽልማት አግኝተናል። ለድርጅቱ ሀገር ውስጥ ለመስራት የሰበሰብነው ኢንቨስትመንት በጣም ከፍተኛ ነው፣ ታይቶ አይታወቅም። እና ብዙ ወጣት መጥቶ እኔ ምንድን ነው የሚለኝ ልክ እንደዚህ እንደሚቻል አላወቅኩም ነበረ ብዙ ሀሳቦች ነበሩ፣ ይሄን ይሄን ለማድረግ አሁን ግን መሆን ይችላል ብዬ ስለማስብ የበለጠ ትኩረት ያደረግኩበት ነው ብሎ ይመጡና ምክር ነው የሚፈልጉት። እቺን ፓወርፖይንት እንዴት አድርጌ ልስራት ይላሉ። ወይንም ስለ ድርጅቴ እንዴት ብዬ ነው ለኢንቨስተር ማውራት የሚፈልገው ብለው ይጠይቁኛል። ወይም እንዴት ነው ገንዘብ ሁሉም ሁሉም ሰው ኢንቨስት ሊያደርግብኝ አይፈልግም፣ ለምንድን ነው ብለው ይጠይቁኛል። እና፣ ኃላፊነት ማየው እዛ ላይ ጊዜ መስጠት አለብኝ ለእነሱ። ለምን የእውነት አገር መለወጥ ፈልጋለሁ እየካየው። በኪቢክ ብቻ አይደለም ያ መሆን የሚችለው ሌሎችን መሳተፍ አለባቸው። ሌላ ማነትላ መሳተፍ አለባቸው። እና እኔና ኪቢክ በደረስንበት አንድ ጥሩ በጎ ነገር ላይ መስራት ሚሻል ልጆች አሉ እየካየው ያን ጊዜ መስጠት አለብኝ ያያለው ግሩም ነው እንግዲህ፣ ቆንጂት በተለይ የተፈጥሮ ክብካቤ ግድ የሚለው አይነት ቴክኖሎጂ፣ ጊዜው የሚጠይቀው ቴክኖሎጂ፣ መጥፎን ነገር ወደ ጥሩ ነገር ማምጣት የቻለ ቴክኖሎጂ ሀሳብ ተይዞ ሊነሳ የሚችለው ጥያቄ ብዙ ይመስለኛል። ብዙ ጥያቄዎችን ማንሳት እንፈልጋለን ሰዓት ገዳቢ ባይሆን እንደው በእኔ በኩል አንድ የመጨረሻ ጥያቄ ቅድም ዶክተር አቡበከር የተባለ ወዳጅህ እንዲሁም እዚህ ድርጅት ውስጥ የሌለ ሰው ምክንያት መሆኑን ጠቀስ አድርገሃልና ያን ጨዋታችሁንና ወዴት እንደወሰደ የተከታተሉ ይህን ጥያቄ እናነሳ ሊጓጉ ይችላሉ። እኛ ሰው ምን ሆኑ አሉ ወይ? አሁን ከእናንተ ጋር ለምን መስራት አልቻሉም? በዚያ ዙሪያ የምታነሳው ካለ። አንዳንዴ እግዚአብሔር በብዙ መንገድ ህይወት ውስጥ ይገባል ብዬ የማስብበት ጊዜ ቢኖር አሁን ነው። ለምን አሁን ዶክተር አቡ በአጋጣሚ የዩኒሴፍ ኢትዮጵያ ኃላፊ ሆኖ ተመድቧል። እሱም ቢሆን ይህን ስራ ያስጀመረው ይኸው፣ እንደገና ተገናኝተን እንዴት አገሯን ለመለወጥ በማውራት አቅቶናል። በጣም በጣም ደስ የሚያሰኝ ጊዜ ላይ ነው ያለ ነው። የፕላስቲክ ቆሻሻ በመሰብሰብ ስራ የተሰማሩ ነዋሪዎችን ህይወት በሚመለከትስ ምን ትነግረናለ? ምን ያህል ህይወታቸው ተቀየረ? በተለየ ሴቶቹ አንዳንዴ ሰው ከአንድ ደረጃ በታች ደሀ ሊሆን ይችላል ብዬ አላስብም ነበረ። ግን ቆሼ ሄጄ የሰውን ሁኔታ ካየ በኋላ ያም ሊሆን ይችላል የሚል በጣም የሚያሳዝን ነገር አይቻለሁ። ቆሼ ማለት እዚሁ አዲስ አበባ ውስጥ ያለ ዋናው የቆሻሻ መጠያ ነው። በጣም ትልቅ ከመሆኑ የተነሳ የአዲስ አበባ ማስተዳደር እንዴት አድርገን ይህን ቦታ ማልማትና ማሻሻል እንችላለን ብሎ ትልቅ እቅድ ያወጣበት ቦታ ነው። ግን ከዛ ውጪ ቆሼ ላይ መጀመሪያ ጊዜ ሴት አባቴ ጋር ነበር። ገና ኢትዮጵያ እንሰራለን ብለን አላወቅንም ነበረ። እኔና ቴንዳ እና ስቲ ይህን ነገር ሄደን አብረን ብለን የሚያዋልኩት ገብተን ያየረው አባቴም ለእኔም፣ አይናችን አላመነው በሺህ የምንቆጠሩ ነዋሪም እዛም ላይ ለቃኑ አሉ። አብዛኛዎቹ ሴቶች ናቸው። ግን ሴት የሆኑ አንዳንዴ ታውቁ ማክችሉም ለምን ከራስ እስከ ጫፍ ቆሻሻ ውስጥ ያሉ ናቸው። በጣም ተቋቁሯል። በጣም ነው የሚያሳዝኑት። ቀንም ማታም ይለቅማሉ። ፀሐይም ይሁን ልክ እንደ ዛሬ አዲስ አበባ ሊሆነችውም በዝናብን ጊዜ ይሁን በዛ ሽታ በዛ ሁኔታ ይለቅማሉ። ለቅመው ምንድነው የሚያደርጉት? ለደላላ ይሸጡታል። የሚሸጡትም ዋጋ አንድ ሁለት ሶስት ብር ልንለው እንችላለን። በጣም ጥቂት ነው። ግን ከዛ በኋላ ያ ደላላ አስርም ብር ይሁን በሀያ ብር ይሁን በአምሳ ብር ይሁን ያቺን ነገር ይሸጣታል። ይሄ ለምንድን ነው የሚሆነው? ይሄ ትክክል አይደለም። ኪቪክ እዚህ ሀገር ቢሰራ ልክ እንደዚህ አይነት ስራው መሳተፍ የለበትም ብለን በጣም በጣም አመንንበት። ስለዚህ አሁን ምንድን ነው የምንወያየው ያለው ከመንግስትም ጋር ከአንዳንድ ድርጅቶች ጋር ኪቢክ ፕላስቲክ ቆሻሻ ለመግዛት ዝግጁ ነው። ግን መግዛት የምንፈልገው ቀጥታ ከእነዚህ ሴቶች ነው። እኒህ ሴቶች መደራጀት አለባቸው። ስልጠና መስጠት አለብን። የተሻለ አይነት ቦቴ የሚሆን ማስክ የሚሆን ለጤናቸው የማይጎዳ አይነት ኢኩይፕመንቶች መስጠት አለብን እና ኑሯቸውን ማሻሻል አለብን ብለን አስበን አምነንበት ገብተንበታል። ቀላል አይደለም፣ ይሄ በድርጅት መሰረት በጣም ከባድ ነው። ብዙ ገንዘብ ብዙ ወጪ ያለው፣ ግን እኛ የእውነት የሰውን ሕይወት መለወጥ አለብን ብለን ካየን፣ በግንባታ ብቻ ሳይሆን ከአገዛዛችንም መሆን አለበት ብለን አምነንበታል። አሁንም ትልቅ ድጋፍ ያገኘን ነው በሺህ የሚቆጠሩ የሴት መቃሚዎችን ለማሻሻል የተዘጋጀ ነው። ይሄ ሀሳብ ነው ጥያቄ ሆነ ያመጣው አሁን እንግዲህ የሚጣሉ ድጋሚ ለአገልግሎቱ የሚውሉ ራዎች አሰባሰብ መንገድ የተደራጀ መንገድ አለ በኖርክበት ሀገር ምናልባት እንደዚህ አይነት መንገድ ቆሻሻው ጋር ከመግባቱ በፊት በቀጥታ ወዳቂዎችን የመሰብሰብ መንገድ ሊፈጠር እንደሚታይ ነገር አለ። ያሳዘንሁን ነገሮች የማስቀረት ድሉ ከፍ ያለ ነው እና ገና እዛ ቦታ ከመድረሱ በፊት በተለይ የሚደራጁ አሁን ቅድም በገለጽከው መልኩ አንዳንድ ዘዴዎች የሚሰሩ ቢሆን ያ ቆሻሻ የሚጣለው ውዳቂ ፕላስቲክ ሌላ ቆሻሻ እና ብክለት ውስጥ ከመግባቱ በፊት መሰብሰብ የሚቻልበት መንገድ እንደ ኢትዮጵያ፣ አፍሪቃ ባሉ ሀገሮች ይታያል፣ መሆንም አለበት ሊሆንም ይገባል ብዬ ያለ በመጀመሪያ ላይ ልክ እንደ ቆሼ አይነት ቦታ መኖር የለበትም። ሁላችን ያለንን ቆሻሻ እንደገና መጠቀም ብንችል ቆሺ አይኖርም። ቆሺ የሚያሳየን ምንድን ነው ለጥቅም መዋል ያልቻለው ነው የሚለው ነው። አሁን ቆሼ ከሄዳችሁ ይሄ የውሃ ጠርሙስ ወይም ሃይላንድ ኢትዮጵያ ሃይላንድ እንደሚባለው አይገኝም። ግን ሁሉም ሰው ሃይላንድ ሲጠጣ እናያለን። ለምንድን ነው ብለን ስናይ፣ ለሃይላንድ ያለው ድርጅት በጣም በጣም ትልቅ ነው። ሰው ሁሉ ይለቅመዋል። ከተለቀመ በኋላ ፋብሪካ ተወስዶ ተፈጭቶ፣ አንዳንዱ ኤክስፖርት ሊሆናል። አንዳንዱ ወደ ጠርሙስ እንደገና ይለወጣል እና ያ የሆነበት ምክንያት ማርኬት ስላለው ነው። ግን ሌላ ምን አይነት ፕላስቲክ አለ ብለን ካሰበን ብዙ አይነቶች አሉ። ከፌስታል ብንጀምር፣ ከሻምፖ ማስቀመጫ ብንል፣ የመኪና ፈረፋንጎ ብንል፣ ብዙ ብዙ ብዙ አይነቶች አሉ። እኚህ ሁሉ ቆሼ ነው አሁን የሚሉት። በምን ለጥቅም የዋሉ አደጉ። ስለዚህ እኛ ምንድን ነው የምናደርገው? እዛ እዛ አይነት ፕላስቲክ ላይ ትኩረት እንሰጣለን። እሱን ነው የምንገዛው። ከገዛንም በኋላ ባለን ቴክኖሎጂ ወደ መገንቢያ ማቴሪያሎች እንለውጣቸዋለን። ማየት የምንፈልገው መስራት የምንፈልገው እንዴት ነው ቆሼ ከሚደርስ በፊት እኒህ አይነት ፕላስቲኮች ከቤት መለቀም የሚችሉት ከዛም፣ መግዛት የምንችለው የሚለው ነው። ያ ጊዜ ከጃ ኢንቨስትመንቶች ያስፈልጉታል። ብዙ ሌላ መተባበር ያለባቸው ድርጅቶች አሉ። ግን ያ እስከሚቋቋም ድረስ የምንችለውን ያህል ከቆሼ ጀምረን የመጨረሻ ልናደርገው እንችላለን። ሌላ ከሌለ አሉላ ቅዱስ አስፋው፣ እንግዲህ በዚህ በወጣትነት እድሜ በተለይም እስካሁን የኪዩቢክን ራዕይ ይዞ በተጓዘው መንገድ ምን መሰናክል አጋጠመው? ከነዚህ መሰናክሎችስ ምን ተማረ? ለሌሎች እንዲህ አይነት መሰል ራዕይ ይዘው ለሚነሱ ወጣቶች ዛሬም ነገም ጥረትን ለመቀጠል ምንድን ነው የሚያበረታታ? ብዙ መሰናክሎች አጋጥመውኛል። ብዙ ጊዜ ወድቄያለሁ። በኪቢክን ብቻ ሳይሆን በህይወት ያለ ነው መሰናክል። ዋናው ነገር ብ የሚነገረ መውደቅህ አይቀርም እንዴት እንደምትነሳ ነው ወሳኝ ይባል ነበር። አንድ እንቅፋት በሚያጋጥመኝ ጊዜ ራሱን የምጠይቀው ያን እንዳይደገም ወይም ያን እንዴት ማሻሻል እንደምችል መማሬ ነው ትልቁ ነገር። እናም ለወጣቶች ሁሉ ማየት ያለባቸው አሜሪካ ውስጥ አሁን ትላልቅ የቴክኖሎጂ ድርጅቶች ሁሌ ሰራተኞቻቸውን የሚነግሯቸው ብዙ ጊዜ ውደቁ፣ ግን ቶሎ ተነሱ የሚሉት ነገር አለ። ወይም እንግሊዝኛ ሳ ሴዮ አፍ ይላሉ። ያልተለመደ አይነት አስተሳሰብ ነው። ለሀገራቸው እንዴት ላለመውደቅ እንዴት መሰናከሉን አኪዩት የሚል አይነት አስተሳሰብ አለን። አንዳንዱ በዛ ላይ ነው መውደቁ በጣም በጣም ትልቅ ትምህርት የሚያስተምር ነገር ነው። በአባቴን በእናቴ ሚወስ ሲያጫውቱን በዛ አይነት ምሳሌ ነው የሚነግሩን አንዳንዴ። ስለዚህ ከሁሉም ነገር መውደቁ ጥሩ ነው፣ ተማሩበት እና አነሳሳችሁ ነው ዋናው ውጤት የሚያሳየው እ ያለው በተለይ በኪውቢክ ላይ እኔ ትልቅ ትምህርት ተማርኩ ምለው ስለራቴ ኩራት የትም ቦታ ያደርሱ አንድ አዲስ ነገር በሚጀመርበት ጊዜ እምቢ ወይንም አልፈልግም ወይንም ማን መባሉ ከእሺ ሁሌ ይበልጣል። ኢንቨስትመንት ኢንቨስተሮች በማገኝበት ጊዜ አሁን ከሰባት መቶ በላይ ኢንቨስተሮች አነጋግሬያለሁ በሁለት አመት ውስጥ ከዛ ውስጥ ሀያ ነው እሺ ያለው። ስለዚህ እምቢ ስለተባላችሁ ተስፋ ትቁረጡ። እምቢ ማለት ኦፖርቹኒቲ ነው። ሁሌ ጠይቁ። እምቢ ከተባላችሁ ለምንድን ነው እምቢ የምትሉት ወይንም እሺ የሚል ልታውቁ ትችላላችሁ ወይ ልታስታውቁ ትችላላችሁ ወይ ብላችሁ ያን ልክ እንደ ኦፖርቹኒቲ መጠቀም አለባችሁ። ቲቪክ እስካሁን የደረሰበት ደረጃ በኢንቨስትመንት የሚሆን በስራው የሚሆን ሰው ስለረዳም ነው። እኛ ሁሉንም አዋቂ የሆነን አይደለም። ሁሉንም እቻችን ፈተን አይደለም። በጣም በጣም ጠንካራ ሰፖርት ሲስተም ስላለን እና በዛ አይነት ሁሌ ማየቱ ወሳኝ ነው። ለመሆኑ ፋብሪካችሁ የት ነው ያለው? ቅዱስ ፋብሪካችን አዳማ ኢንዱስትሪያል ፓርክ ውስጥ ነው። ከአዲስ አበባ አንድ ስልሳ ኪሎ ሜትር በቃ ይላል። ሌላ አፍሪካ ሀገር ውስጥ አለ? ከአዲስ አበባ ሌላ በቃ ኢትዮጵያ ነው መጀመሪያ የጀመርነው። ከሚቀጥለው ዓመት በኋላ ደግሞ ሌላም ሌላም ሀገሮች ለማየት ጊዜ ይሰጣል። መልካም ቆንጅት፣ ይህን ለየት ያለ ጉዳይ የሚመለከቱት ጥያቄዎቻችን ያለቁ አይመስልም። ነገር ግን ሰዓታችን ይገድበናል እና የዛሬውን እዚህ ላይ ቋጭተን ባይሆን በሌላ ጊዜ ቅዱስ ወዲህ ወደ ዩናይት ስቴትስ እግር ጥሎ ስትመጣ ወደ ስቱዲዮ ጋብዘን ቀረብ ብሎ ለሚጠየቁ ጥያቄዎች ቆንጅት፣ ቀጠሮ ሰጥተን ብናሰናብተው ምን ይመስልሻል? እሺ። ቅዱስ አስፋው የኪዩቢክ ተባባሪ መስራች፣ ለሰጠህን ሰፋ ያለ ጊዜ በጣም አድርገን እናመሰግናለን። መልካም እድል። ብዙ ተስፋ ያለው በብዙ መንገድ ምሳሌ የሚሆን ድርጅት ነው። የተለየ ፈጠራ የሚሞክሩ የሚያስቡ አድማጮቻችን ብዙ ቁም ነገር የሚገበዩበት ወግ ይመስለናል። ተስፋ እናደርጋለን። መልሰን እናገኝሃለን። ደስ ይለኛል። ዜር ይስጥልን። በጣም አመሰግናለሁ። ተከታታዮች አሁን ወደ መጽሔት ማስታወሻ እንውሰዳችሁ። ብዙዎች በሕይወቴ እንዲህ ያለ ነገር ዳር ማድረስ ማሳካት እፈልጋለሁ በሚል አንዳች ይወጥኑና ይነሳሉ። ያለሙትን ግብ ያሳኩት ወይም አያሳኩት፣ ያ ራሱን የቻለ ጉዳይ ቢሆንም መወጠኑ በራሱ ግን አንድ እርምጃ ወደፊት ተደርጎ ይታያል። ይሁንና መወሰን ብቻውን እንደማይበቃ ካሰቡበትም እንደማያደርስ እናውቃለን። እንዲያውም አንዳንዴ ለስኬት ላለመብቃታችን ምክንያትም ጭምር ሊሆን ይችላል ይላል። ጊዜ ተፈልጎ ለራስ የሚገቡ ቃል ኪዳኖች በአብዛኛው ለምንድን ነው የማያይዙት? ስለምንስ ነው የማይሳቁት? ለሚለው ጥያቄ መልስ ፍለጋ እየተካሄደ አንድ ጥናት ከመወሰን ይልቅ እንዴት የሚለውን በቅጡ መመለስ ይቀድማል ነው የሚለው ጥናቱ። የጤናዬን አያያዝ አሻሽላለሁ፣ ክብደቴን እቀንሳለሁ ወይም እጨምራለሁ፣ ሌላም ሌላም ይወጠናል። ለአሁኑ ግን ይህንን ተውና ስለ ሕይወት የሚደረስን ጥልቅ የአመለካከት ለውጥ የሚመለከት ማስታወሻ ነው የምናነሳው። ቁጥራቸው የበዙ ዜጎች ለሕልፈት ለስቃይና ለእንግልት ለበረት ታ ረሃብና ለግጭት ለጦርነት የተዳረጉበትን ጨምሮ ያየነውና ያሳለፍነው ጊዜ ከውስጣችን ያሳደረው አንዳች የተለየ ስሜት ይኖር ይሆን? እንዳለንበት የእድሜ ርከን ስፍራና የህይወት ይዞታ በገዛ ህይወታችን ልንቀይር ለራሳችን ብቻ ሳይሆን ለሌሎች ሕይወት ግድ እንዲለን የሚያደርጉ በተጨባጭ የምናመጣቸው ለውጦችስ ታስበውን ይሆን? ለወራት የዘለቀ ምስቅልቅል ግጭትና ሳያቋርጥ በየለቱ የሚሰማ ክፉ ዜና፣ የንጹሐን ህይወት በከንቱ መቀጠፍና መፈናቀል፣ እንደ ማህበረሰብ ያለፍንባቸው ብርቱ ፈተናዎች ያን ሌላ ጊዜ ለጥቂቶች ለልባሞች ብቻ የተተወ የሚመስል ለምክንያት የመኖሩን ዋጋ ከምጪውን በላይ ያገዘፉት ይመስላል። ለመሆኑ እርስዎ በበኩሎ ምን ታይቶታል? ሐሳቦን ከወረቀት አዋህደው Yeah, the point is awful, what አሁን ፊታችንን ወደ አዲስ አበባ እንመልስ። አሁን የአዲስ አበባው መስኮት ሊከፈት ነው። ወደ ንጉሴ አክሊሉ የታሪክ ማስታወሻ ቅንብር ስንሻገርም ንጉሴ አክሊሉ ስለ ቆጣሪው ያጫውተናል። ከዛሬ አርባ ሶስት ዓመት በፊት አዲስ አበባ አራት ኪሎ በታላቁ ቤተ መንግስት በጽርሃ ምኒልክ አዳራሽ ኮሎኔል መንግስቱ ኃይለ ማርያም የሚመሩት ስብሰባ እየተካሄደ ነው። አገር አቀፍ ነው ስብሰባው። እዚያ ኮሚኒስታዊቷ ሀገር፣ ሶሻሊስቷ ሀገር ራሻ ደግሞ ሀያ ሁለተኛው የሞስኮ ኦሎምፒክ እንደው ደርሰን ሶሻሊዝምን የመንግስታችን መርህ አደረግነው እንጂ አሉ ኮሎኔል መንግስቱ። የአምስቱ ዓመት ጉዞአችንስ ይህን ያህል አይደለም፣ ውጤቱ እዚህ ግባ የሚባልም አይደለም። እና እንኳንስ ሶሻሊስታዊ የስራ ባህል ዲሲፕሊን ልንገነባ ቀርቶ መንግስታዊ እርሻ ውስጥ እየሰራ ያለውን ወዛደር እንኳ ጫት ከመቃምና የመንግስት ስራውን ትቶ ጠጅ ከመነገድ አላስተውነውም ብላቴን፣ ለዚህ ጥሩ ማሳያ ሆናለች። ያሳዝናል። የፋብሪካና የኢንዱስትሪ ወዛደሮች ለስፖርታዊ ውድድር ከከተማ ከተማ ሲንቀሳቀሱ አበል ይከፈላቸዋል። የባለሥልጣናት ሚስቶችና የቤት ሠራተኞቻቸውም እንዲሁ ገበያ ሲወጡ የመንግሥት አበል ይከፈላቸዋል። እኛ የምንታገለው ለዚህ ነው አሉ ኮሎኔሉ ተቆጡ ጠረጴዛቸውን እየመቱ በመካከሉ ሰነድ የደረሳቸው ይመስላል ወይም ስለ ሁኔታው ቀደም ብሎ መረጃ ደርሷቸዋል ማለት ነው እና ቆጣሪ አንባቢው ቀን ቀን ቆጣሪ የማንበብ ስራውን እየሰራ አዲስ አበባ ዩኒቨርሲቲ እየተማረ በአካውንቲንግ ሙያ በድግሪ ተመረቀ፣ የሚለው እዛ ስብሰባ ላይ ኮሎኔል መንግስቱ አነሱት። የታሪኩ ባለቤት ያጫውተናል ከአስራ ዘጠኝ ስልሳ ስምንት ዓመተ ምህረት ጀምሮ ለአምስት ዓመታት ቆጣያን ያለው እነኙን አምስት ዓመታት አዲስ አበባ ዩኒቨርሲቲ በመደበኛ ተማሪ እየተማርኩ ነበር። ቀን ቀን በመደበኛ ተማሪነት እየተማርኩ ስለነበር ስራዬንም ቀን ቀን ነበር የምሰራው። አንድ አመት ከተማርኩ በኋላ አለቃዬ ውይይት ክበብ ላይ ከሰውኝ። ይሄ እስከ ሰርቶ አደር ቁጥጥር ኮሚቴ ድረስ ሄዶ በመንግስትም ህዝብም ላይ ምን አይነት ደባ ፈጽሞ ይሆናል የሚል ጥያቄ በሰራዊቱ ስለመጣ አጣሪ ኮሚቴ ተሰይሞ አጣሪ ኮሚቴው እያንዳንዷን ስራዬን አይቶ ደንበኞችን ጠይቆ በአግባቡ መስራቴ ተረጋግጦ ትምህርቴን ከሚቀጥለው አመት ጀምሮ የስራ ባልደረቦቼ ሌላ መመራ ክፍል ያሉ የራሳቸውን ንባብ የጨረሱ ጓደኞቼ ሁሉ እየረዱኝ ትምህርቴንም ጨርሻለሁ። በአስራ ዘጠኝ ሰባ ሁለት ተመርቄያለሁ። ከሳሾቼ ግን የምንሰራ ስላልመሰላቸው መማሪን ብቻ ስላልፈለጉት እንጂ መከሰስ አልነበርኩም በአጋጣሚ በመጨረሻም ውጤቱ የሆነው ምንድን ነው? ቆጣሪ አንባቢው ስራውን በትምህርት ላይ ባያሳልፍ ሌላ መዝናኛ ቦታ ላይ ብሄድ ይሄን ያህል አትከታተሉትም ነበር። ስራውን በመስራቱ ሊመሰገን ይገባል ብሎ ከሳሾች መጨረሻ ነቃቲቭ ላይ እንዲገኙ አድርጌያለሁ። በጽሁፍ ባያነሱትም ክሱን ቢያንስ ትክክል አለመሆናቸውን ተረድተውታል። ለዚህ እግዚአብሔርን አመሰግናለሁ። ትልቁ ነገር ምንድን ነው? ቆጣሪ ባነበብኩበት ወንበር ላይ ስራ አስኪያጅ ሆኜ ሰርቻለሁ። የተከሰስኩበት የአስተዳዳሪ ወንበር ከሰማንያ ሰባት በኋላ በአጋጣሚ እኔ እዛ ቦታ አለቃ ሆኜ ሄጄ ብዙ የተበላሹ ነገሮችን አስተካክዬ ስራዬን ሰርቼ እንደገና ወደ ሌላ የስራ ክፍል ተዛውሬያለሁ። እና በዛን ሰዓት በሰሜን የነበሩ ጓደኞቼ በተለይ አሁን ጊዜ የትዳር ጓደኛዬ ወይዘሮ መንበረ ካራ፣ ሌላዋ ጸሐፊ ዘውዲቱ በስራዬ በጣም ያገዙኝ ስለነበረ እጅግ በጣም አመሰግናቸዋለሁ። ትዳሬም ጓደኞችን እንዳላጣ በሚል ቅኝት ወይዘሮ መንበርን መንበረን ያጭሩበትና ያገባሁበት እስካሁንም ለአራት ልጆች እናት ሆና ቤተሰቤን የምትመራልኝ ጎበዟ የእኔ አስተዳዳሪ እሷ ናት። እሷንም ጭምር ቤተሰቧንም ጭምር እግዚአብሔር ያክብርልኝ እላለሁ። አቶ መርስኤ ሀዘን ተስፋ ኃይሌ አመሰግናለሁ። አቶ መርስኤ ወደ ራሽያ ኦሎምፒክ ልመልሳችሁ። የዛሬ 43 ዓመት ምሩጽ ይፍጠር በ5000 እና በ10000 ሜትር ሩጫ የወርቅ ሜዳ አግኝቶ ጉር ተብሎ ነበር። ብዙም ሽልማት ነው የተሰጠው። ይሄ ዜና ቤተመንግስት አካባቢ ስብሰባ ላይ በነበሩት ሁሉ ሲሰማ በዚያን ጊዜ ትልቅ አድናቆትን አሳድሯል። ምሩስ ከዛ በኋላ በአንድ ውድድር ላይ ሳይካፈል በመቅረቱ ምክንያት ከስፖርት ሰዎች ጋር ተጋይቶ እንደነበረ ራሱ ይናገራል። ያን ለማስታወሻነት ሰምተን የዛሬ ፕሮግራማችንን እናጠቃለን። እኔ ባለውለታ ነው እንጂ እንደዚህ ተቆርጦ የሚጣል አይደለም። እኔና ማመወል የሻማ መብራት ነን። እኔ ኢትዮጵያ ከኢትዮጵያ ማንም ይፈቀየለ ለራሳቸው ግን ትዝብት ነው የሚወድቁ። ነገ ጠዋት እውነታ እንደገና ትወጣለች እና ለኢትዮጵያ ሕዝብ የማስተላልፎ ንጹህ ኢትዮጵያ ሆኔ ጠብራራ ኢትዮጵያ ሆኔ በዚሁ የዛሬውን ፕሮግራሜን አጠቃልላለሁ። የዛሬ አስራ አምስት ቀን እንገናኝ። ንጉሴ አክሊኑን ለዝግጅቱ እናመሰግነዋለን። ውድ የራዲዮ መጽሔት አድማጮች ለምሽቱ ያሰናዳነውን ግን በዚሁ መቋጨታችን ነው። የኢሜይል አድራሻችንን ለማስታወስ ሆርን አት ቪኦኤ ኒውስ ዳት ካም። የስልክ ቁጥራችን 202 205 9942 የውስጥ መስመር 14 ነው። የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት ዘወትር በየለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ ሁለት፣ በሀያ አምስት እና በሰላሳ አንድ ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ክብረትና ቆንጂት ታዬንን በዚሁ ተሰናበትን። ሰላም፣ ደህናደሩ i